ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ እንደምንድንሆት ጤና ይስጥልኝ አቶ ሰለሞን እግዚአብሔር ይመስገን እንደምን አለህ እግዚአብሔር ይመስገን አመሰግናለሁ ለጊዜው በቅድሚያ እስቲ በቀጥታ ወደ ደወልኩበት ጉዳይ ልግባና ፕሮፌሰር ብሩክ ፕሬዚደንት ጆ ባይደን ሰሞኑን ለውጭ ጉዳይ መስሪያ ቤት ሰራተኞች ባደረጉት ንግግር አሜሪካ ተመልሳለች ብለው ነበረ። ምን ማለታቸው ይሆን? አዎ እውነት ነው። ጥያቄ ያመሰግናለሁ። አሜሪካ ኢዝ ባክ እኔም ብየዋለሁ ሶሻል ሚዲያ ላይ አሜሪካ ተመልሳለች ሲሉ አቶ ሰለሞን እንዴት ልበልህ፣ ያለፈው አራት አመት መቼም ሰው ውርጭ ላይ ነበረች ማለት ይችላሉ። በምሳሌ ደጅ ማለት ነው፣ ደጅ ላይ ይሄም ደጅ ደግሞ ተገብቶ ወጥቶ ሳይሆን እራስ ፈልጎ መውጣት ከማ ከዓለም ህብረተሰብ ማለት ነው እንግዲህ ታይ አሜሪካ አንቱ የተባለች ትልቅ በገንዘብም በሀብትም በሚሊተሪም በፖለቲካ ሀያል የሆነች ሀገር ዓለምንም አቅጣጫ እየሰጠች እየተመካከረች ምትኖር ምትኖሩ ሀገር ራስ በፈለገው የፕሪንስፕል ኦፍ አይዞሌሽኒዝም ራስን በማግለል መርህ መሰረት በማወቅም ባለማወቅ የሚስተር ትራምፕ መንግስት ባለፉት አራት ዓመት አሜሪካ ከሁሉ መድረኮች ልበልህ ከሞላ ጎደል ርቃ አኩርፋም ውርጭ እየመታች ውጭ ነበረች። ሌላው ዓለም እንደተለመደው ወይ ጉድ እያለ ጉዳዩን ስራውን ሳካሄድ ለማለት ነው። ያንን ነው ሲምቦሊካሊ በተምሳሌነቱ አሜሪካ ኢዝ ባክ ኢን ቢዝነስ በቃ ተመልሰናል በማለት እንዳሉትም እኚህ ብዙ ተሞክሮና ኤክስፒሪየንስ ያላቸው አዋቂ ሰው ምለው አምስት ደቂቃ አልፈጀባቸውም። ወደ ስራና ተግባር ገብተው ያው አሜሪካ እንደ ስዊስ ሰዓት ልበልህ፣ አሁን እንደ ስዊስ ሰዓት አሜሪካ ኢዝ ሃሚንግ ይባላል። ይሄ ኦይሉ ሉብሪኬቴድ የሆነው ስርአትና ቢሮክራሲው መንግስትም ልበልህ የተሳለጠ ማለት ነው። የማይነካከስ አዎ፣ በዘይት በደንብ የተሳለጠ ኢንጂን የሚሰራ ሞተር በውጭም ፖሊሲ ግልጽ የሆነ አቋም ያለበት ሁኔታ ምንም ቅሬታ የሌለበት አቅጣጫው ግልጽ የሆነ ጨለማ ውስጥ ሆነው የመተኳኮስና መተኮስ የሌለበት ዛሬ ምን አሰቡ ነገ ምንድን የሚል ፖለቲካ የሌለበት በመሆኑ ይኸው ሰየው አሜሪካ ተቀላቀለች ለማለት ይቻላል። እና ትክክል ነው፣ አቶ ሰለሞን። አንድ አፍሪካዊ ተንታኝ ሰሞኑን ሲናገሩ ለአሜሪካ ድምፅ፣ አሜሪካ የዓለም መሪ መሆን ከፈለገች ውስጡ ሆና ነው መሪ መሆን ያለባት፣ መውጣት የለባትም። ውጭ ሆና መሪ ልትሆን አትችልም ብለው ነበረ። አዎ ትክክል አባባል ነው። እንትን እንዴት ነው ማለት ደግ ምክንያቱም አሜሪካ ከዓለም ህብረተሰብ አንድ ሀገር ናት። በሀገር ደረጃ በዓለም አቀፍ ሕግ በፖለቲካል ሳይንስም አናሊሲሱም አንድ ሀገር ናት ሀገሮች በህግም አይለዩም። ሶብረን ናቸው ይባላል። ደቂቅ ሆኑ ትልቅ ሆኑ፣ ሀብታም ሆኑ ድሃ ሆኑ፣ በጣም ሚሊተሪ ጡንቻና ጉልበት ይኖራቸው አይኖራቸው፣ ኋላቀር ሆኑ የተስፈንጠሩ ጨረቃ ላይ እና ማርስ መንኮራኩን ለመላክ የሚንቀሳቀሱ ይሁኑ፣ ሁሉም እኩል ነው። እና በአለም ህብረተሰብ መድረክ አሜሪካ አንዱ አገር ናት። እንደ ሌላ ቢቀር የተባበሩት መንግስታት ዩኤን ራሱ አሜሪካ ስትቀመጥ ፊት ማለት የለም። ስሟን ጠብቀ አልፌቤቲክ አልፋቤቶም ተይዞ እነ አዘርባይጃን እና እነ አፍጋኒስታን ከፊት ሲቀመጡ እነ ዚምባብዌ፣ ዛምቢያ፣ ዩናይትድ ኪንግደም እና ዩኤስኤ ወደ ኋላ ናቸው ማለት ነው። ይሄ እኩልነትንም ለማሳየት ነው እና እኛ አፍሪካዊ ያሉት ፕሮፌሰር እና ተመራማሪ ብልህናቸው ልክ ነው። አሜሪካ አንድ ሀገር ናት። ነገር ግን ታሪክ አደራ ጣለባት ናት ባለው ነፃ ኢኮኖሚክ እድገት ከአስራ ሰባት ሰባት ስድስት ጀምሮ ባለው እንቅስቃሴ ፍሪ ማርኬት ኢኮኖሚ ባለው ተስፈንጣሪ ኢኮኖሚክ እድገት እሱ ላይ ተመስርቶ ፖለቲካና ሚሊተሪ ኃይሏ ገኖ አይዲዮሎጂዋም የምዕራብ ሊበራል ዲሞክራሲም ገኖ ይኸው በተለይ ኦፊሻሊ ከአስራ ዘጠኝ አርባ አምስት ጀምሮ ግሎባል ፓወር ዓለማዊ አገር ሆና በአንደኛ ደረጃ እየመራት ትገኛለች እና ያንን ጠብቆ ለመንቀሳቀስ በትዕቢት ተወጥሮ ሳይሆን አሜሪካ ክብሯ እንደተጠበቀ ሆኖ ሆኖ ሌሎችንም ድሃዎችንም እኩል አክብራ እንደ ቤተሰብ አለምንንና ከርቀት እንደሚታየው አለም ዘ ብሉ ፕላኔት ይሏታል አስትሮናቶቹ። በጣም ታምራለች ምድራችን፣ አለማችን ሁላችንም የዓለም ዜጋ ነን እና ሁሉም እኩል ነው እና በዛ መልክ አሜሪካ ኃይሏን፣ ጡንቻዋን ተመክቷ ሳይሆን በክብር ይዛ ጥቅሟን ብሔራዊ ጥቅሟን እያስከበረች የሌላውንም እያከበረች ተከብራ እየተከባበረች ነው እንጂ በመገፋፋት በማንቋጣት፣ እና ዶናልድ ትራምፕ እንደምታስታውሰው ብዙ ሳይቆዩ እንዳሉት እነዚህ አፍሪካ ሀገሮች መታጠቢያ ቤት ነገሮች ናቸው ወደሚል ደረጃ እንካ ሰላንትያ መግባት አያስፈልግም። የአሜሪካንን ገፍቶ ተሳድቦ ክብር መጠበቅ አይቻልም። መገፋትና መሰደብ ይመጣልና የአሜሪካ ዕጣ ፋንታ ባለፈው አራት ዓመት ይሄ ነበር ማለት ነው እና አሁን ግን ታድሰው ይኸው ተመልሷል ማለት ይቻላልና ልክ ናቸው ሰውየው። አቶ ሰለሞን፣ አንድ ጊዜ ፕሬዚደንት ባራክ ኦባማ ሲናገሩ ዩናይትድ ስቴትስ ልዕለ ሀያልነቷን ሲያጎሉ ማለት ነው ከእሷ ቀጥሎ ያሉ አስራ ስምንት የዓለም ምጣኔ ሀብቶች አንድ ላይ ተጨፍልቀው አያክሏትም ብለው ነበረ እና መቼም የማይካድ ሀቅ ነው የአሜሪካ ሀያልነትና ጥንካሬ በዚህ የኮቪድ አስራ ዘጠኝ የከበደ ፈተና ውስጥም ለመቋቋም እያደረገች ባለቻቸው ጥረቶች እየተስተዋሉ ያሉ እውነታዎች አሉ። ፕሬዚደንት ትራምፕ ወደ ስልጣኑ እንደመጡ ይዘውት የተነሱት ሀሳብ የአሜሪካ ጥቅደም ሀሳብ ነበረ። በፍልሰት ላይ በአየር ንብረት ጉዳይ ላይ፣ በግዢዎች በቅጥር ላይ አሜሪካን የሚጠቅም ከሆነ ድረስ ብቻ ነው ከምንም ግንኙነቶች ጋር አብረን የምንቆየው ብለው ነበር እና የአሁኑ የባይደን አስተዳደር እነዛን የትራምፕን ፖሊሲዎች ፈጥኖ እየቀየረ ያለ ነው የሚመስለው። ለመሆኑ የአሜሪካ ትቅደምን ፖሊሲ ፕሬዚደንት ባይደንን ወደዚህ ስልጣን ያመጧቸውን ከሰማንያ ሚሊዮን በላይ አሜሪካውያን መራጮች ለምንድን ነው የማይወዱት? አሜሪካ ትቅደምን ችግር አለው? ምንም ግሩም ጥያቄ። ምንም ችግር የለውም። እነዚህ ሰማንያ አንድ ሚሊዮን የባይደን ድምፅ የሰጡት አሜሪካንን ትቅደምን ደምን የሚቃወሙ ይጻረሩ አይደሉም። ምንድን ነው የሚቃወሙት? አት ዋት ኮስት እና በማትከሻ ና በማዕናት ላይ ነው በሚል ነው። አንድ ሁለተኛ የአሜሪካ አሜሪካ ፈርስት ሲባል የአሜሪካ እድገት ሊመጣ የሚችለው በተለይ አሁን ባለንበት ግሎባላይዝድ ዓለም ሰጥተህ በመቀበል ዘይት ራሱ አሜሪካ ሀብታማ ዘይት ሀገር ሆና ከናይጄሪያ ከአንጎላ ሁሉ እንኳን ሳውዲ አረቢያ ቅርና ኢምፖርት ታደርጋለች። ብዙ ነገር አሜሪካ ያስፈልጋታል። አንድ ሁለተኛ አሜሪካ ማርኬት ያስፈልጋታል። በሯን እየዘጋች ዶክተር ማን ነው ሚስተር ትራምፕ እኮ በአሜሪካ በር ተዘግቶ እኛ ብቻ የሚል ነው። እኛ ብቻ ለጊዜው ለዶሜስቲክ ኢኮኖሚክ እድገት ለተወሰነ ዓመታት ሰራ ይሆናል እንጂ አሜሪካ ያመረቶቹን እንኳን ለመሸጥ በግድ ኢንተርናሽናል ትሬድ ያስፈልጋታል። ንግድ ያስፈልጋታል። እና በዛ መንፈስ ነው ዲሞክራቶች የሚያዩት። ኢቨን ሪፐብሊካኖቹ ሚስተር ትራምፕ ያመጡት የቀኝ ዘመም አስተሳሰብ ነው እንጂ እኛ የምናቀው ጉድ ኦልድ የምናቀው ሪፐብሊካን ፓርቲ ጂኦፒም ሆነ ከውጭ ያለ ሪፐብሊካን ፓርቲ የሚያምኑበት አብሮ ተጋግዞ ማደግ ነው። ልዩነቱ በዲሞክራት እና በሪፐብሊካኖቹ ታክሴሽን እና ታሪፍ ላይ እና ትሬድ ሬጅሜንቴሽን ላይ እና ደብሊውቲኦ ላይ ያለውን አቋም ነው እንጂ ከዛ ውጭ የአሜሪካ ገናናነት ትራምፕም ብቻ ሳይሆን ኦባማም ይፈልገዋል። ቡሽም ይፈልገዋል። ሲኒየር ጁኒየርም ይፈልገዋል። አሁንም ባይደን ሰው ሁሉም ዜጋውም ራሱ የአሜሪካን ገናናነት ይፈልጋል። ግን ይሄ ገናናነት በምን አይነት ስትራቴጂና ታክቲክ ነው ተግባራዊ የሚሆነው ማለት ነው። የሚስተር ትራምፕን ፉርሽ አደረገው፣ እንዲሁም አሜሪካ ላይ ካውንተር ፕሮዳክቲቭ የሆነው በርን ራስ ላይ መዝጋት። ቅድም ያለውም አለ እናንተ የተነጋገርነው ውርጭ ውስጥ ቤት ከመጠለል እያለ ውጭ ወጥቶ ራስን ውርጭ ማስያዝ ማስመጣት በዛ መልክ ነው የሚሄዱት። እኔ ብቻ ማለት ሌላ ሀገሮች አገኒስት አሜሪካ ሁሉ አቋም እንዲወስዱ የሚገፋፋን። ቻይና ለምሳሌ አግሬሲቭሊ አገኒስት አሜሪካ ትሬድ ላይ በተመለከተ፣ በሚሊተሪ፣ በሴኩሪቲ ራሻ ራሻም ውስጥ ውስጡን ደስ ቢላቸውም አሜሪካ ውስጥ ያለው ትንሽ ቀውስ ቢሆንም ቅሉ የማይፈልጉት ነገር ነው። ምክንያቱም ዓለማችን ስቴብል መሆን አለባት። ስቴብል መሆኗን ኔቶ ምዕራብ አውሮፓ ሀገራት የተረጋጋ ዓለምን ነው የሚፈልጉት። ይሄ ግን እኔ ብቻ የሚለው ፖሊሲ መገፋፋትን ያመጣል። አሁን ለምሳሌ ታይዋን ላይ የወሰደውን ሚስተር ትራምፕ አቋም መውሰድ ነው ቻይናና አሜሪካን የሚያጋጭ ነው። ታይዋንን አውቃለሁ ማለት ደረጃ ሌላ ፖሊሲው ሰሜን ኮሪያ ከራሻ ጋር ያለው መሞዳሞድ አፍሪካንን ጣል ጣል አርጎ ከአፍሪካ ምንም ጥቅም እንደማይገኝ ሸክም ሀገርና ሀገራትን የተሰባሰቡበትና ዳርክ ኮንቲነንት በቃ ጨለማ ክፍለ አህጉር አድርጎ ክፍለ ዓለም አድርጎ ማየቱ ራሱ የስህተት ስህተት ነው። እና ጆ ባይደን በደንብ ይፈልጉታል። ማንኛውም አሜሪካ በሀገሪቷ ብሔራዊ ጥቅም የአገራቸውን እድገት የሀገራቸውን ጥቅም ማስፋፋት ማጠናከር በዓለም ላይ ያላቸውን ግሪፕ ልበሉ ሆልድ ይሄ ወጥሮ መያዝ መጨመር እንጂ መቀነስን አይፈልጉም። ግን ያን ሲያደርጉ በዘዴና በስላች እና ጥበብ በተሞላበት መሆኑ ነው። እንግዲህ የነ ባይደን እና የነ ኦባማ ኢቨን እነ ሬጋን ሁሉ ሪፐብሊካን ሆነው አብሮ መኖሩን የመረጡ ሰው ናቸው። ወዲያውኑ የተማሩት ሚስተር ሬጋን ኮንሰርቫቲቭ ሬፐብሊካን ቢሆኑ ከዓለም ጋር አብሮ ተጋግዞ መግዛት መተሳሰብ አሜሪካ አኩርፋ መቅረት ሳይሆን ገብታ ራሷ መንቀሳቀሱ ይጠቅማታል በሚል ነው። ሌላ ምሳሌ አረዘምኩብ እንጂ፣ ለምሳሌ ውድሮ ዊልሰን አንደኛው ዓለም ጦርነት እንዳለቀ፣ ይሄ ኮሌክቲቭ ሴኩሪቲ መሰረት አንዱ የጋራ ደህንነት የጋራ ደህንነት አርኪቴክቱ እሱ ነበር። ግን ሴኔት ስላልተቀበለው ፕሬዚደንት ውድሮ ዊልሰን ሊግ ኦፍ ኔሽን ሲቋቋም አሜሪካ አባል አልነበረችም። ግን ሀንስ ሳቡላ ምንጭታ ነበር እንግዲህ ታይ ከ19 19 ዶ አሮፖ ቆጣጠር እስከ 1939 ኢትዮጵያ አባልናት በነገራችን ላይ ሁላችን እንደምናውቀው 20 ዓመት ጊዜ ውስጥ ወደቀ ተንኮታኮተ ለምን ትልቁ ኤሌፈንት ትልቁ ኤሌፈንት አባል አልነበረም እንደገናም ጀርመን ጃፓን ጣሊያን በተከታታይ ከሊግ ነቅለው ወጡ አባልነታችን ውድሮ አደረጉ ነገሩ ፈረሰ ወደ ጦርነት ውስጥ ገቡ ማለት ነው እና አብሮ መስራት ፓርትነርሺፕ መልቲ መልቲላተራል አጋርነት ተሳትፎ መስራትን። አዎ ይሄ ነው። ለአሜሪካ ያዋጣት ለአሜሪካ አሜሪካ ያደረጋት ይሄ ነው። ከሰው ልጅ ጋር ከሌላ ሀገራት ጋር አብሮ መስራት አሜሪካን ያስከብራታል። ዲሞክራሲ ሚናፍቅ ድሀ ሀገር ሁሉ አሜሪካን ለምንድን ነው ቀና ብሎ የሚያየው? ሌላ እኮ አይደለም። ዲሞክራሲው ፐርፌክት ሆኖ ችግር የለውም ለማለት አይደለም። ምን ችግር እንዳለው የምናውቀው ነው። ነገር ግን ቀና ብሎ የሚያየው ሌላው ቢቀር አንድ ቀን እንደ አሜሪካ በነፃነት መርጠን በነፃነት ተሳትፈን በነፃነት ተንፍሰን ነጻ ፕሬስ ኖሮን እንዲኖሮን እንዲኖሮን በሚል በምሳሌነቱ ነው እንጂ አሜሪካ አሁንም ቢሆን በፐርፌክት ሶሳይት አደለችም። ደጋግመን እንደተነጋገርነው የሬስ ጽኗት አደለችም። የዘር ጥያ ችግር አለ። አሁንም የሀብት ራሱ ክፍፍል ሚድል ክላሱ የፈረሰ መምጣት በተለይ ባለመካከለኛ ገ ደሀና ሀብታም መለያየቱ እየሰፋ መምጣት እንዴ እነ ካታር ኖርዌይ የመሳሰሉት ላይ ለአንደኛ ደረጃ ኮ ወጥተው እያሉ አሜሪካ ኢቨን በእንትን ደረጃ በፐር ኢንካም ደረጃ ኮ በጣም እየወረደች ወረድ ያለ ደረጃ ላይ እንዳለች ነው ኢምፔሪካል ኢኮኖሚክ ኤቪደንሱ የሚያሳየንን የነፍስ ወከፍ ገቢ ሲታይ ማለት ነው። አዎ፣ አብሶሉት ይሄ ሁኔታ አለ እና እነ ባይደን ይፈልጉታል። የአሜሪካን ገናናነት በደንብ ይፈልጉታል። ማንም የአሜሪካንን መዳከም ማንም አይፈልግም። ዘዴ ነው፣ ዘዴው ላይ ነው። ትራምፕ እንግዲህ ጥፋትን ደጋግመን ያየነው መላተምና እንደፈለግኩ አዝሳለሁ እንደፈልግኩ እወስናለሁ ማለት ሌላውንም ያልተፈለገ ያላሰበበት አቋም ማስያዝ ነው። ጸረ አሜሪካ የሆነ ማለት ነው። ፕሮፌሰር ብሩክ ይሄ የአሜሪካ ትቅደም ፍልስፍናና አስተሳሰብ አሉታዊ የሆነ ታሪካዊ ዳራ እንዳለውም ይነገራል። በዛ ላይ በፕሬዚደንት ትራምፕ የአስተዳደር ዘመን በአራቱ ዓመታት አስተዳደር እንደዚሁም ደግሞ ገና በመጀመሪያው የምርጫ ዙር የአስተዳደር ዘመን መሰናበቱን አስመልክቶና ውርሱንም በተመለከተ እስቲ በሌላ ዝግጅት ተንተን አድርገን ደግሞ እንመለከታለን። ምን ይመስል እንደነበረ ያለፈው አራት ዓመት። አሁን ካነሱት አይቀር የአፍሪካን ጉዳይ ጠቆም አድርገው ነበር እና ፕሬዚደንት ባይደን ወደ ስልጣኑ ከመጡ ገና ሁለት ሳምንት ሳይጨርሱ ለአፍሪካ ሕብረት መልእክት አስተላልፈዋል። የሕብረቱ ጉባኤ የመሪዎች ጉባኤ ተካሂዷል፣ ሰላሳ አራተኛው እና መልእክት አስተላልፈዋል። እንደውም በሚቀጥለው ጉባኤያችሁ ልገኝ እችላለሁኝ ብለዋል። ምናልባትም ምናልባትም የአሁኑ ጉባኤ ኮቪድ አስራ ዘጠኝ የያዘው ባይሆን ኖሮ ሊገኙ የሚችሉ አይነት ስሜትና መንፈስ ያለው መልእክት ነው ያስተላለፉት። እንዴት ነው እርስዎ የገመገሙት የፕሬዚደንት ባይደንን መልእክት የአፍሪካ ህብረት? ሴናተር ጆ ባይደን ያው በፊት ሴናተር ነበሩ። ያው አርባ ስንት ዓመት ያካበቱ በተለይ በውጭ ግንኙነት ኮሚቴ ውስጥ ሰርተዋል። ከዛም በፊት ለአጭር ጊዜ ሀውስ ኮንግረስመን ባለስራ ሰዓት በጣም የካበተ ሀብት አላቸው። እንደገና ስምንት ዓመት በሚኒስተር ኦባማ ያው ሱ ይደምር ነው አርባ ምናምን የሚመጣው ስምንት ኦባማ ጋር አብረው መስራት ሁኔታ አለ እንጀራቸው ልበልህ ወይም ህወስ ከት ፎሪት ይባላል የተጠረቡት የተሞረዱት ለፎረን ፖሊሲ ነው። እውቀታቸው አንደኛ ደረጃ እና ለሴኪሪቲ ሂውማን ሴኪሪቲ የሰው ልጅ ደህንነት፣ የሀገራት ደህንነት በብሔራዊ ጥቅም ዙሪያ በግሎባል በዓለም አቀፍ ሴኪሪቲ በመሳሰለው በጣም የተካኑ ሰው ናቸው እና ጥቅሙን ያውቃሉ። ይኸው ውጤቱ ታይ አፍሪካ ላይ አፍሪካን ጣልጣል የምናቅ ማድረግ ሳይሆን ይሄንን አጋጣሚ እንግዲህ ይታ የአመታዊ ስብሰባ ነው፣ በኮቪድ ኦንላይን በዞን የሚደረገው እችን አጋጣሚ ሚስ ላለማድረግ ንግግሩን እርግጠኛ አይተኸዋል አንተ፣ ባለሙያ አይነት አንድ ገጽ እንኳን አትሞላም፣ ትንሽ ትጎላለች። ዓላማው ምንድን ነው? የአሜሪካን ተሳትፎ አለን፣ አብራችሁ ነን፣ አለን፣ አብራችሁ ነን፣ በትኩረት እያየናችሁ ነው፣ አብረን እንሰራለን ብለው የሚከተሉትን ነጥብ አንስተዋል። እንደው ባጭሩ ባጭሩ፣ ለምሳሌ ንግግራቸውን ያተኩሩበት ነጥብ የኔ አስተዳደር የሚያምነው ፓርትነርሽፕን ድልድይን መገንባት አጋርነትን አጋርነትን አዎ የአሜሪካ አጋርነት መገንባት ነው። እና ወዲያው በፍጥነት የነበረን ግንኙነት ወደ ድሮ እንመልሰዋለን አረጋግጥላቸዋለሁ ብለው ነው እንትን ያሉት። ይህን ስናደርግ ደግሞ ከአፍሪካ ሕብረት ከአህጉራዊው ድርጅት ከአፍሪካ ሕብረት ጋር በቅንጅት በተለያዩ ብዙ ጉዳዮች ላይ በጋራ ራዕይ ላይ የተመሰረተ በጋራ ጥቅም ላይ የተመሰረተ ግንኙነት ላይ የተመሰረተ ግንኙነት ለወደፊቱ በእኔ አስተዳደር ላይ እንደምሰራ እንደምሰራ አረጋግጥላቸዋለሁ። ምን ያሉት እንደገናም ደግሞ ንግድና ኢንቨስትመንትን በተመለከተ አንስተው እኛ አሜሪካኖች የምንመኘው የአፍሪካ ሀገራትና የዓለም ሀገራት በሙሉ ፕሮስፔሪቲ ማለት ሀብት ሀብት ማፍራትን ነው እና እኛም አጋር በመሆን የአሜሪካው መንግስት እና አስተዳደሬ ከእናንተ ጋር አብረን ለመስራት ዝግጁ ነን፣ የሚል መንፈስ አድርጓል። እንግዲህ ይህንን ሲሉ ስለ አጓዋ አላነሱም። አንድ ነገር እንደው ዳይቨርስ አላደረግ አያየህ ብናገር አጓዋል ለምሳሌ በጆርጅ ቡሽ የተጀምሮ የአፍሪካ የአሜሪካ ገበያ ተጠቃሚ በረሃ ግብር ማለት ነው። አፍሪካን ግሮቴን ኦፖርቹኒቲስ አክት ይባላል እንግሊዝኛ በዛ መልክ ነው። እሱን አሁንም አለ፣ አልሞተም። አምስት አመት አስር አመት ኤክስቴንድ እየተራዘመ አለ እሱም ፕሬዚዳንት ትራምፕ ሊሰርዙት ይችላሉ የሚል ብዙ ስጋትና ንግግር ነበረ። አጎዋን አዎ ነበረ፣ እሱ ሳይሆን ቀርቷል። እሱም እንግዲህ ሁለት ዓመቱ ላይ አፍሪካ ፖሊሲ ትራምፕ አልነበራቸው። የሚቀጥለው ሁለት ዓመት ላይ እነቲ ቦርናዥ ከመጡ በኋላ አትሊስት እና ደግሞ እንደገና ጆን ቦልተን ናሽናል ሴኩሪቲ አድቫይዘር ከሆነ በኋላ እንዲሁም ካልክ አይቀር ፓወር አፍሪካ የሚባል ኢኒሽቲቭ ሁሉ ወስደዋል። በነገራችን ላይ ሚስተር ትራምፕ ማወቃቸውን በዝርዝር መከተላቸውን መቼም ጥያቄ ውስጥ ምናልባት እንዲ እንዲያው ክብራቸው በማይነካ ሁኔታ ግንዛቤ በመወሰድ እንዲሁም አንድ ሶስት ሀገራት ተጠቅመዋል። ሁለት ቢሊዮን ብር ብድር ተበድረዋል። ግብፅናት አንዱ አላመጣበታለሁ ካስፈለገ እና ይሄ ሁሉ ኢኒሽቲቭ አለ እና እነዚህን የመሳሰሉ ኢኒሽቲቮች እንደሚቀጥለው ነው የሚታየኝ። አንድ ሁለተኛ እያንዳንዱ ፕሬዚደንት የራሱን ፉትፕሪንት የራሱን አሻራ ማስቀመጥ ይፈልጋልና በአፍሪካ እና በኤዥያ በላቲን አሜሪካም ፎከስድ የሆነ ትኩረት ያለው የአፍሪካ ፖሊሲ እንደሚቀርጹ ተስፋ አደርጋለሁ። ያደረጋሉ ብዬ እጠብቃለሁ። ኦባማን ብንወስድ ለምሳሌ ፓወር አፍሪካ በሚል ሰርቷል። ለምሳሌ በጣም ጥሩ የሆነ ፕሮግራም ይሄ ኤሌክትሪሲቲን ማጠናከርን በተመለከተ በአፍሪካ አህጉር በማስፋፋት፣ ከዛም ቀደም ሲል እንደው ለጊዜ ሳንፈጅ ቡሽ አለ፣ ፔፕፋር አለ፣ ይሄ ኤመርጀንሲ ፕላን ፎር ኤድስ ሪሊፍ ፕሬዚደንቱ የዩናይትድ ስቴትስ ፕሬዚደንት የኤድስ ድጋፍ መርሃ ግብር ድጋፍ መርሃ ግብር አለ እያንዳንዱ ፕሬዚደንት የራሱን አሻር ያደረጋልና አፍሪካንን ፖሊሲ እኚህ ኤክስፐርት የሆኑ ሰውዬ እንደሚያደርጉ ሳይታለም የተፈታ ነው ለማለት ነው እንደገና አሁን ያነሳኸው ላይ ሰላምና ሴኩሪቲን በተመለከተ ከእናንተ ጋር እንሰራለን ከአፍሪካ ህብረት ጋር ብለው አስረዋል እንዲሁም ለዜጎቻችሁ ደህንነት ብለውን ያሰመሩበት ንግግራቸው ላይ ያን ያህል ነው እንግዲህ ትኩረት የሚሰጡት ለህዝባችሁ ደህንነት በሚል ነው። እንደገናም ሁሌ እንግዲህ አሜሪካ በተለይ ዲሞክራቶች ስልጣን ሲመጡ ቆንጠጥ አርገው ትንሽ ወጠር አርገው የሚይዙት ዲሞክራቲክ ተቋማትን መገንባት ላይ ነው። እሱንም አንስተዋል። እዚህ ንግግር ያነሳው ንግግር ላይ ዲሞክራቲክ ተቋማትን መገንባት ላይ እንተጋገዛለን። ትኩረት ሰጥተን እንሰራለን። ሂውማን ራይትስ የሰው ልጅ መብት ማስከበርንም ተከታተለን እንሰራለን ብለው አስምረውበታል። አሁንም ዲሞክራሲ ስልጣን ላይ ሲመጡ የሰብአዊ መብትን በተመለከተ ኮስተር ባለ ሁኔታ አፍሪካ ሀገራት ኬፍ፣ ወዴት ምን እየተደረገ ነው፣ ውስጣዊ ፖለቲካል ስፔሱ እና የሰው ልጅ መብት መከበሩ ምን ያህል ድረስ ነው የሚለውን ነገር በትኩረት እንደሚሰሩ አስምረዋል፣ ለአፍሪካ ህብረት ባደረጉት ንግግር። ይህም ብለው በዚህ ብቻ አልተወቱም። አቶ ሰለሞን መልእክት ነው። አዎ በቪዲዮ የላኩት መልእክት ነው። ቻሌንጅን ተግዳሮት ብለውም ደግሞ አንስተዋል። ሲሪየስ የሆነ ተግዳሮቶች፣ በጣም ስር የሰደዱ ተግዳሮቶች እንዳሉም አንስተዋል። በተለይ ከኮቪድ እና ይሄ ከዓለም አቀፍ ግሎባል ሄልት ከጤና ጋር አያይዘው እሱ ላይም ከአፍሪካ ጋር አብሮ የመስራት ፍላጎት እንዳላቸው፣ ይሄ ራሱ ለአፍሪካ ትኩረት መስጠቱ ኢትዮጵያን ሀገራችንን ጨምሮ ሁሉን አፍሪካ ሀገሮች ትኩረት መስጠቱ አሜሪካ እንዲው በህክምና በመድኃኒቱ ሳፕላይ ማቅረቡ ላይ በመሳሰሉት ላይ ገዛ በማድረጉ ላይ ትልቅ እንድምታ ይኖረዋል። እንዲሁም እሳቸው ምንድን ያሉት ትናንት ነው ትናንት ወዲያ በደረጉት ንግግር ከአፍሪካ ሲዲሲ ሴንተር ፎር ዲዚዝ ኮንትሮል አፍሪካን ማህጎራችን የአፍሪካ ህብረት የበሽታዎች መቆጣጠሪያ መከላከያ ተቋም ማዕከሉ ተቋም እሱን ሁሉ አብረን ተጋግዘን እያገዝን እየደገፍን እንሰራለን የህዝባችሁን ጤንነት ለማረጋገጥ በሚል አስምረውበታል። ሌላ ቻለንጅ ብለው ያነሱት ክላይመትን ነው። ክላይመት ማለት የአየር ንብረት በተመለከተ አዎ፣ በተመለከተ ያው እንደምናውቀው ወደ አሜሪካ ወዲያው የመጀመሪያው ቀን ያደረጉት ውሳኔ እንደምታውቀው በኤግዚኪቲቭ ኦርደር መመለስ ነው፣ በፓሪስ የክላይመት አግሪመንት አሜሪካ ተመላሽ እንደሆነች ነው። ኤግዚኪቲቭ ኦርደር ማለት ፕሬዚደንታዊ የማስፈጸሚያ ትዕዛዝ ፕሬዚደንታዊ አዎ እንደገና የዓለም ጤና ድርጅት ውስጥ አሜሪካ ወጣ ነበረ። እንደገና ወደዛ መመለስ እና ወዘተረፈ ብዙ ጉዳዮች አሉ። አሜሪካ ኩርፋ ወይም እሳቸው ሳይታያቸው ምንም ጥቅም የለውም ሸክም፣ ዕዳ ብቻ ነው እነዚህ ድርጅቶች ውስጥ አባል መሆን ብሎ የተዉት ሚስተር ትረምፕ እንደገና አሜሪካ እየገባች ነው እና ጆ ባይደን የሚያሉት ይሄ የአየር ንብረትን በተመለከተ አብረን እንሰራለን ሬኮግናይዝ እውቅና እንሰጣለን። አፍሪካም አሜሪካም ሁላችንም በተቀናጀ ሁኔታ መስራት እንደሚገባ በሚል አስምረውበታል። ከእናንተ ጋር አብረን ነን ብለው ሪያሹርም አረጋግጠዋል አረጋግጠውላቸዋል። አፍሪካ መሪዎች ባደረጉት ንግግር፣ ሌላው ኮንፍሊክት ማለት ግጭትን በተመለከተ ነው። እሱንም አንስተዋል። ግጭትን በተመለከተ እኛ አሜሪካ በተናጥልና በጋራ ከአፍሪካ ሀገራት ጋር ሳስቴን ዲፕሎማሲን ያሉት ማለት ቀጣይነት ያለው የተረጋጋ ዲፕሎማቲክ ዲፕሎማቲክ እንትኖች ተግባራት ላይ ተመስርተን ከእናንተ ጋርና ከአፍሪካ ህብረት ጋር ተጋግዘን አፍሪካ ሀገር ላይ የተከሰቱትን ኮንፍሊክቶች ችግሮች ለመፍታት እኛም የራሳችንን አስተዋጽኦ ከእናንተ ጋር መመካከል እናደርጋለን እንግዲህም ሲሉ አቶ ሰለሞን እንደምታውቀው፣ አፍሪካ ደሃ አይደለችም። የችግር የኮንፍሊክት ችግር ደሃ አይደለችም። ማሊ አለ። እንደገና ቦኮ ሀራም እስካሁን አልተፈታም። የምዕራቡ እንደገና የኢስላሚክ ስቴት ቅርንጫፎች አሉ። ቴሮሪስት ሽብርተኞች እንደገና የአልካሂዳም ደግሞ ብራንቾች አሉ። በምስራቅ አፍሪካ እንደምታውቀው አና አልሸባብ አሉ። እንደገና ደግሞ አሁን ብዙ ኮንፍሊክቶች አሉ። የሰላም ማስከበርን በተመለከተ አብረን እንሰራለን ብለዋል። በነገራችን ላይ ጆ ባይደን እና ዳርፉር ዲሴምበር ላይ ያለፈው ታህሳስ ላይ ሁለት ሺ ሀያ አንድ አውሮፓ ቆጣጠር አበቃ። አሁን ደግሞ የሶማሌው ሁለት ሺ ሀያ አንድ ላይ ይቆማል ይባላል እዛ ያለው የሰላም አስከባሪው ኃይል እና እሱ እሱ ላይ እንግዲህ አሜሪካ በትኩረት እነ ቶኒ ብሊንከን ስራቸው ይሄ ነው። ውጭ ጉዳይ ሚኒስትሩ አትኩረው ይሰራሉ እንደገና የፈነዱ ጉዳዮች ሊፈነዱ የተዘጋጁ ጉዳዮች አሉ። እሱም በኬንያ እና በሶማሌ መካከል አለ። ይሄ ኢንዲያን ውቅያኖስ ላይ ዘይት ፍለጋ በተመለከተ ክርክር አለ። እንደገና ጆባላንድ እና የሶማሌ ፌዴራል መንግስት አለ። እንደገና ሱዳን እና ኢትዮጵያ አለ። እንደገና ደግሞ አሁን ሀገራችን ሰሜን ኢትዮጵያ የተከሰተው ሁኔታ አለ። እነዚህ እነዚህ ጉዳዮች ላይ እንግዲህ አሜሪካኖች ኮንፍሊክት ሲሉ ሰላምን ማረጋጋት ሲሉ ያው እንግዲህ በተቀናጀና በኮኦርዲኔትድ በሆነ ሁኔታ ከእያንዳንዱ አገራት ጋር አብረው የሚሰሩበት ይሆናል ማለት ነው። እና እሱንም ትኩረት ሰጥተው ተናግረዋል። መጨረሻ ላይ እኔ በጣም ደስ ያለኝ ምን መሰለህ፣ በአፍሪካ እናምናለን ያሉት በአፍሪካ ዊ ቢሊቭ ኢን ዘ ኔሽንስ ኦፍ አፍሪካ። ይህ ትልቅ አባባል ነው አይደል? በእናንተ ጥረት መፍጨርጨር እናምናለን ማለታቸው ነው። ምንድን ነው ያሉት? እንዲሁም ይሄ ኮንቲነንት መንፈስ አለው። በተለይ ይሄ ኢንተርፕረነርሺፕ፣ ይሄ ንግድ አፍሪካ፣ ታውቃለህም ንግዱ ላይ የአፍሪካ ህዝብ በጣም ትፈጣን ነው። ስራ ፈጠራ እና ንግድን ማሳለጥ ላይ እሱ ላይ በተመለከተ እና ኢኖቬሽን ላይ በተመለከተ አብረን ይህን ስፒሪት፣ ይህን መንፈስ እንዲያድግ ስር እንዲሰራ ስር እንዲይዝ አብረን እንሰራለን። የሚገጥማችሁንም ተግዳሮቶች በተመለከተ ደርዝ ኖ ዳውት ነው ያሉት፣ ምንም ጥርጥር የሌለ ሁኔታ አውር ፒፕል ማለት እኛ አሜሪካኖች እንደገና ከአፍሪካና ከአፍሪካ ህዝቦች እና ከአፍሪካ ህብረት ጋር ለዚህ ጉዳይና ለዚህ ስራ አብረን እንደምንሰራ ላረጋግጥላቸው ፈልጋለሁ። እንኳን ደስ ያላችሁ፣ ይህን ድል ስላገኘ አመሰግናለሁ ብለው ግሩም አድርገው በጣም ሁሉም ባስደሰተ ሁኔታ ነው የቋጩት። እንግዲህ አሜሪካ ተመለሰ ሲባል የመጀመሪያ ነጥብ፣ አቶ ሰለሞን ይሄን ይሄንን ይዘን ነው እንግዲህ አሜሪካ ይዝ ባክ ስንል እና ይሄን ይመስላል ማለት እችላለሁ። እንግዲህ ኢትዮጵያ ላይም መተኮር ካስፈለገ ያው እንግዲህ ኢትዮጵያን ጉዳይ አለ፣ እንመጣለን። ወደዛ መቼም እንመጣለን። የአፍሪካ ሀገሮች ብዙዎቹ እና አፍሪካውያን በፕሬዚደንት ትራምፕ የአፍሪካ አቋም ቅር የተሰኙባቸው አጋጣሚዎች ነበሩ። ፕሬዚደንቱ ጥሩ ያልሆኑ ቃላት የሰነዘሩባቸውንም ጊዜዎች እያነሱ የሚናገሩ ብዙ ተንታኞች አሉ እንደ እርሱ አይነት እና ሌሎችም በመሪዎችም ደረጃ የሚናገሩ ብዙ ሰምቻለሁኝ። እና ሙሉ ለውጥ ነው የሚመስለው፣ አፍሪካን በተመለከተ የፕሬዚደንት ባይደን አካሄድ። እስቲ መቼም የኢትዮጵያን ጉዳይ ብለዋልና ቅድምም ከግብፅ ጋርም ተያይዞ አንድ ያነሱት ነገር ነበረ። በፓወር አፍሪካ መርሃ ግብራቸው ተጠቃሚ ከሆኑ ሀገሮች አንዷ ግብፅ ሆናለች ብለው ነበር እና እስቲ ኢትዮጵያንስ በተመለከተ ያለውን ሁኔታ አካሄዱ ምን ሊመስል እንደሚችል የሚሰማዎትን የተከታተሉትን ይንገሩኝ። በተለይ የውጭ ጉዳይ ሚኒስትሩ ቶኒ ብሊንከን ለጠቅላይ ሚኒስትሩ ደውለው ሀሳብ ተለዋውጠው ነበረ። ቅድም ባነሱት የሰሜን ኢትዮጵያ ጉዳይ ላይም ተነጋግረዋል። ዩናይትድ ስቴትስ የኢትዮጵያን እድገት፣ ልማት ለመደገፍ ዲሞክራሲያዊ አሰራሯን፣ ለውጧን ለመደገፍም በድጋሚ ከጎናችሁ እንደምንቆም እናረጋግጣለን ብለው ነበር እና ኢትዮጵያን በተመለከተ አዲሱ አስተዳደር ምን አይነት አያያዝ ይኖረዋል ብለው ያስባሉ? ፕሮፌሰር ብሩክ እንግዲህ የአሜሪካና የኢትዮጵያ ግንኙነት ያው ዘለግ ያለ ጊዜ አሳልፏል። ኢትዮጵያ ቁልፍ ሀገር ናት የምትባል ሀገር ናት። ኢትዮጵያ ያላት ጂኦግራፊክ አቀማመጧ፣ የህዝቡ ብዛት፣ ያላት ኢኮኖሚክ ፖቴንሻል እንደገና ያላት የምታደረገው ያላት ወታደራዊ ሀይል ኢትዮጵያ ውስጥ ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ራሷ የአፍሪካ ቀንድ መሀለቅ መሆኗ እና መልህቅ ማለት ነው። መልህቅ ሁ አንከር መልህቅ ለስታቢሊቲ ለመረጋጋት ኢትዮጵያ መረጋጋት እንደሚያስፈልግ፣ ኢትዮጵያ ለመረጋጋት ማለት አካባቢ በሙሉ እንደሚደረመስ ያውቃሉ። እና አሜሪካኖች ሁሌም አሁንም፣ በተለይ በጆ ባይደን በደንብ ኢትዮጵያ አስፈላጊ አገር ናት። አንድ ሁለተኛ አገር የሚተማመኑባት አጋር ናት፣ ኢትዮጵያ አጋር ናት። በቡሽም በኦባማም ታይቷል። በተለይ የሽብርተኝነትን በመዋጋት አልሸባብን በመዋጋት በተባበሩት መንግስታት ተሳትፎ የሰላም አስከባሪ ኃይል እንደገና፣ ካንተር ቴሮሪዝም በተመለከተ የአሜሪካ ስፔሻል ኦፕስ ይባላል። አዎ፣ ልዩ ሰራዊት አለ፣ ስፔሻል ኦፕስ የሚሏቸው እነሱ ጋር ሁሉ መተጋገዝ፣ መነባበብ። በተለይ ጅቡቲ ቤዝ መስርተዋል። ካምፕ ልጅሁን እዛ የአሜሪካ ልዩ ኃይሉም የሰፈረበት ነው። እንደገናም ድሮን ቴክኖሎጂ ወታደራዊ ቦታ ቤዝ ነው፣ ወታደሮች የተደራጀ ቤት ነው። እሱም ራሱ ኢትዮጵያን ይፈልጓታል። ከጅቡቲ አይደለም፣ ሌላም ሌላም አይደለም። ዋናው ዋናው ኤሌፈንት፣ ዋናው ዝሆን እና አገር ኢትዮጵያ ናት። ስለዚህ ኢትዮጵያ ላይ ያተኩራል። ይሄ ምንም ኮምፕሮማይዝ የለም። ይሄ ብሔራዊ ጥቅማቸውን ብለው ነው። እኛን ዝም ብሎም ለመውደድ አይደለም። ብሔራዊ ጥቅም አላቸው። እኛ ስትል ደግሞ የእኛን ሳይድ ስናይ፣ የእኛን አቅጣጫ ስናይ፣ እኛም ጥቅማችንን ነው የምናየው። ምንድን ነው ጥቅማችን? ብሔራዊ ጥቅማችንን ከአሜሪካ ምን እናገኛለን ነው። እናንተ ከጃችሁ ምን አለ? እኛ ከጃችሁ ምን አለ ነው። እኛም ከአሜሪካ የምንፈልገው ኢኮኖሚክ እርዳታ፣ በተለይ በአጓ መጠቀም በተለይ አሁን በነገራችን ላይ አንድ ትልቅ ነገር ጀንዋሪ ላይ ሆኗል። እሱም ይሄ የአፍሪካ ፍሪ ትሬድ አሶስዬሽን ፍሪ ትሬድ ኤሪያ ተግባራዊ ይሆናል። አቶ ሰለሞን አድማጮች የአፍሪካ ነጻ ገበያ ይሄ ራሱ ትልቅ ኦፖርቲኒቲ ነው ለእኛ ለእኛ ነጋዴዎች ና ንግድ ተቋማት እና ለአፍሪካ ሀገራት በተለይ የሰው ዝውውር፣ ነፃ የሰው ዝውውር፣ ካፒታል ዝውውር እና የንግድ ማሳለጥ እሱንም ተጠቃሚ በማድረግ እንደ ኢትዮጵያ አይነት ሀገሮች ሀገራ አንድ መቶ አስር ሚሊዮን ማለት አንድ መቶ አስር ኮንሱመር ማለት ነው ነው ለቢዝነሱ ለሁሉ ለንግዱም እና እኛ እንፈልገዋለን። በኢኮኖሚክ አስፔክቱ፣ በሴኪሪቲ አስፔክቱ ከአሜሪካ ጋር ሚውችያል የጋራ የሆነ ኢንትረስት አለን አብረን ለመስራት በሚሊቴሪውን በተመለከተ አሁን በተለይ ከጆ ባይደን ጋር ሞር ይቀጥላል። ይሄ ፎከስ የሆነ ፔንታጎን ጋር የሚሰሩ ስራዎች ይኖራሉ። ከአሜሪካ ከምዕራብ ዓለም በተለይ ከፈረንሳይም እያገኘን ነው ስልጠና የምናይመሳሰለ አሁንም ከአሜሪካ ስልጠናና ይሄ የሚሊተሪ ኢኩይፕመንት ግንኙነታችን በሰፊው ይቀጥላል። ኢንቴሊጀንስ፣ ወታደራዊ ቁሳቁሶች የመሳሰሉት የምናገኝበት ነው። ለጋራ ስራ በጋራ የምንሰራው ነው። ብዙ የሚሰሩ አፍሪካ ሀገሮች አሉ። ማሊም አለ። እንደገና ሱዳን አለ ደቡብ ሱዳን አለ አብዬ አሁንም አለን ደቡብ ሱዳን አሁንም አለን የኢትዮጵያ ጉሉ አስተዋጽኦ አለ ይህን ስለሆነ ኢትዮጵያን ይፈልጓታል እኛም እንፈልጋቸዋል ከአሜሪካ ብዙ ማግኘት እንችላለን ቴክኖሎጂ ቴክኖሎጂ ኖውሃው በተለይ በጣም እንፈልጋለን በተለይ አሁን እኛ የምንፈልገው አርቲፊሻል ኢንቴሊጀንስ ወጣቶቻችንን ይሄ በአዲሱ በአዲሱ ትውልድ ቴክኖሎጂ ኢኖቬሽኖች ወጣቶቻችን በሺ በሺ ብዙ ስራን እንዲፈጠር ኢትዮጵያ እንደ ሩቅ ምስራቅ ሀገራት በቴክኖሎጂ እና በረቀቁ ኢኮሜርስና በመሳሰለው ቦታ እንዲቲዝ በቀላሉ ትሬንድ የሚሆን ማንፓወር ስላለን እሱ እሱን በመጠቀም በተለይ አሁን ያለው ኢትዮጵያ መንግስት ፖሊሲውም ይሄ ግልጽ የሆነ ፖሊሲ እና ጉጉት እና አቅጣጫም ስለተቀየሰ ያንን እኛ ተጠቃሚ ልንሆን እንችላለን። እንደገና ወደ አሜሪካ ልመልስና እንግዲህ እነሱ ኢንሲስት የሚያደርጉት ሁማን ራይት ላይ አደራ፣ በጥንቃቄ እንዲያዝ፣ ህግ እንዲከበር፣ ያለአግባብ ከፍትህ ውጭ ሰው እንዳይታሰር የሚለውን ነገር በደንብ ቆንጠጥ ባለ ሁኔታ በደንብ ይይዙታል። ምንም ጥርጥር የለውም። እንደገና ነፃ ምርጫ፣ ነፃ ፕሬስ፣ በተለይ ጁዲሻል ሪቪው የፍትህ ፍርድ ቤቶች ነፃ መሆን፣ ነፃ ምርጫ። አሁን ምርጫውም ሀገራችን እየመጣ ስለሆነ ቀንም ስለተቆረጠለት ያለ ጥርጥር አሜሪካ ኦብዘርቭ ማየት፣ መከታተል ፍላጎታቸውን ያሳያሉ። እዛ ላይ ሴንሲቲቭ ናቸው ብሊንከን ብለዋል። አመሰግናለሁ ብሊንከን አንስተውታል አንስተውታል። እርግጥ ኢትዮጵያ ራሷን የቻለች ራሷን የምታከብር ራሷን፣ ሌላውን አክብራ ራሷን የምታስከብር አገር ናት። እነሱ ማንሳታቸውን ያነሳሉ። ያው በዲፕሎማቲክ አነጋገር ያው የት ድረስ ምን ድረስ የሚለው ነገር በዝርዝር የታወቀ ነው። የእኛን ክብር እስካልነካ ድረስ የሀገራችን ህግና ህግጋትና ሬጉሌሽኖች ደንቦችን እስካልተጋፋ ድረስ አይ ቲንክ መጥተው እነሱም ሆኖ የአውሮፓ ህብረት የአፍሪካ ህብረትም ኦብዘርቨርስ መጥተው የሚያዩበትን ሁኔታ የሚፈጠር ይመስለኛል። ይህ ምንም ጥርጥር የለውም። ይሄ ይህንን ይፈልጋሉ። ለምንድን ነው ይህን የሚፈልጉት? ስቴብል የሆነ ዲሞክራቲክ ስርዓት ኢትዮጵያ ውስጥ እንዲፈጠር ነው። ኢትዮጵያ ውስጥ የተረጋጋ ዲሞክራቲካ ስርዓት አንዴ ከተዘረጋ ሌላውንም ለዓመታት ሊያረጋጋ ይችላል። ሱዳንንም፣ ደቡብ ሱዳንንም፣ ጅቡቲንም፣ ኤርትራንም ሁሉንም በዛ አኳያ ነው የሚያዩት እና ኢትዮጵያን በደንብ ይፈልጓታል። እኛም ለጥቅማችን እንፈልጋለን፣ እነሱም እኛን የሚፈልጉን ይሆናል። ብዙ አካባቢዎች አሉ አብረን መስራት የምንችልበት። ግብፅን በተመለከተ እዚህ ላይ እንግዲህ በትኩረት እንደውም አስምሬ መናገር የምፈልገው አባይንና የሬኔሳንስ ገርድን ህዳሴ ግድብን በተመለከተ እኔ ካለፈው መንግስት የተሻለ እንደው ትንሽ ኢምፓርሻል የሆነና ትንሽ ኒውትራል የሆነ ማለት ወገና ያልሆነ የአሜሪካን ሚና በጆ ባይደን አስተዳደር እጠብቃለሁ። እንግዲህ እንደምታስታውሱት አድማጮችም እንደሚያስታውሱት የፕሬዝደንት ትራምፕ ፖለቲካው ብላሽ የሆነው እና ክሬዲቢሊቲን አመኔታም ያጣው ይሄ ትራንዛክሽናል ፖለቲክስ የምንለው በፖለቲካል ሳይንሱ ይሄ ምን አለ ከእጅህ በእጅ ነገር ካልያዝ ይሄን ካላርክ ያደረግ የሚለው አሰራር በሙሉ ውድቅ የሆነና ተቀባይነት የሌለው ስለሆነ እርግጠኛ ነኝ። አባይን በተመለከተ ኢትዮጵያም፣ ግብፅም ሱዳንም እንዲጠቀሙ የሚለውን መርህ፣ በተለይ ኢትዮጵያ የሚጠቅም መርህ በተመለከተ ለእኛ ጠንካራ አጋር ሆነው አሜሪካኖቹ የእኛን መብት ሬኮግናይዝ አድርገው ግብፅ ላይ ባላቸው ኢንፍሉዌንስ ተጽዕኖ የሚያደርጉ ይመስለኛል። እርግጥ ግብፅና እኛ በአሜሪካ ምዕራቡ ዓለም ደግሞ እኩል አይደለንም፣ ገና አይደለንም። የኛ ኃይልና ጥንካሬ እዛ ደረጃ ያልደረሰ ምዕራቡ ዓለም ራሱ ራሱ ያስቀመጠው መለኪያዎች አሉት። እስራኤልና ግብፅ አንድ አይደሉም። ግብፅ ዝቅ ትላለች። ግብፅና ኢትዮጵያ ተዳርሰናል ግን ትንሽኛ ዝቅ እንላለን። ለምን የግብፅን ፖለቲካና የግብፅን አጋርነት የሚፈልጉት አሜሪካ ለመካከለኛው ምስራቅ አጋርነት እና መረጋጋት ይፈልጉታል። እንደገና የእስራኤልን ፖለቲካ እንዳይበላሽ ግብፅና እስራኤል ከሰባ ዘጠኝ እንደ አውሮፓ አቆጣጠር ጀምሮ የካምፕ ዴቪድ አግሪመንት ስለተፈራረሙ በዛ የተነሳ የእስራኤልና የምዕራቡ አለም ፖለቲካ አጋርና ማዕዘን ማዕዘን ድንጋይ ግብጽ ስለሆነች የእሷን ስታቢሊቲ ይፈለጋልና ግብጾቹንንም በጣም እንዳይጎዱ የሚጥሩ ይመስለኛል። ነገር ግን አሜሪካ ሀያል ሀገር ብትሆንም የእኛ መንግስት ጠንክሮ ከተከራከረ መከራከር እንጠብቃለን፣ ይገባዋልም። የሀገራችንንም ጥቅም አሳልፎ እንደማይሰጥ ኢትዮጵያ መንግስት አሁንም ያለው በደንብ ግልጽ አድርጎታል። ያንን እንግዲህ ጠንከር ብለን ወገባችን አሰራርገን ከአሜሪካ ጋር መነጋገሩ በማክሮፍ ሳይሆን እየተነጋገርን ጉዳያችንና መልእክታችንን እያስተላለፍን ዓላማችንን ዝንፍ እንደማንል ማረግ የምንችል ይመስለኛል። ያን ካደረግን የአሜሪካ መንግስት እኛን ማይሰማበት ምክንያት የለም። እና ግብፅን ወዳጅ ሀገራቸውም ስለሆነች የእኛን አስፈላጊነትም ስለሚያምኑ አሜሪካኖቹ የራሳቸውን ክብደት ተጠቅመው ግብፅ ላይ ደግሞ ሊሚትድም ውስንም ቢሆን ተጽዕኖና ን ተጽዕኖ ሊያደርጉ ይችላሉ የሚል አስተያየት ነው የምሰጠው እና ይህን ይህንን ጠብቃለሁ። በጤናው መስክን መናገር ይቻላል። ኢትዮጵያ የአፍሪካ ህብረትም መዲናም ስለሆነች የአሜሪካ መንግስት ከኢትዮጵያ ብዙ የሚጠብቀው ነገር አለ። የሶማሌ መረጋጋት በተለይ አሁን ምርጫው እየመጣ ነው። እንዲ ነገሩን አረዘምኩት እንጂ ሶማሌ ላይ በተመለከተ አሁን እንግዲህ ይህን ወር የካቲት ፌብሩዋሪ ላይ የሶማሌው ፕሬዚደንት ማንዴት ማለት ተርማቸው ያበቃል። አንቺ ሀገር አንቺ አገር በፑንትላንድ፣ በጆባላንድ እና በፌዴራል መንግስት ሶማሌ ውስጥ አለ። ምርጫው ፓርላሜንታሪያዊ ምርጫ ምን ይደረግ እንዴት የሚለው ገና ስምምነት ላይ አልደረሱም። አንዳንዶቹ ጆባ ላንድ እና ፑንትላንድ ተቃውመውታል። ፕሬዚደንቱ እግራቸውን ይጎትታሉ የሚባል አለ። ፕሬዚደንት ፎርማቸው ይሄ አንድ የሚያሰጋም ሶማሊያ ምንድን ነው ነገር ተካሮ ከቁጥር ውጭ እንዳያወጣ አሜሪካኖች ስጋት አላቸው፣ እነ ብሊንከን ለማለት ነው። ሱዳንን በተመለከተም ሱዳንና ኢትዮጵያ አቅጣጫ እስካሁን ኢትዮጵያ በትዕግስት አሳልፈዋለች ማለት ሳይሆን በጥንቃቄ እያየ እየተከታተለች ለሰላም ዋጋ እየከፈለች ነው። ኢትዮጵያ በጣም ዋጋ እየከፈለችበት ነው። ነገር ግን ይሄ ትዕግስት ዝም ብሎ በባዶው የሚቀር አይደለም። እርምጃ በምትወስድበት ጊዜ ያው አሜሪካኖችም እንዲያውቁት ይደረጋል። እንግዲህ ከሱዳን ጀርባ ግብፅም ሊኖሩም ይችላሉ ምናየውም እንግዲህ የሚያሳየው ሁኔታ ይሄ ስለሆነ አሜሪካኖችን አጋር ሀገር ስለሆንን ግብጾች ግብጾችን ሱዳን ውስጥ ዘው ብለው እንዳይገቡ ያለውንም መዘዝና ጦስ እንዲያውቁት ማድረግና እግራቸውን እጃቸውን እንዲሰበስቡ አሜሪካኖች ላይ አጥብቀን መስራት እንዳለብን ይታየኛል፣ ማለት ይፈልጋሉ አቶ ሰለሞን። ፕሮፌሰር ብሩክ ከዚህ ምርጫ ጋር ተያይዞ አሜሪካ ለዓለም ትሰጥ የነበረውን እሴት፣ የዓለም የንጋት ኮከብ እንበል መርከበኞች ባህር ላይ ሆነው የሚከታተሉት የሰሜን ኮከብ የመሆኗ ነገር በተለይ የዲሞክራሲ ጉዳዮች ሲነሱ፣ የነፃ ምርጫ ጉዳይ ሲነሳ፣ የሰብአዊ መብቶች ጥበቃ ሲነሳ ያለፈው ምርጫ ዳፍኖታል የሚሉ አሉ። አሜሪካ ከእንግዲህ ለዓለም የምትሰጠው ነገር የላትም። የምትፎክርበት ነገር የላትም። አለኝ የምትልበት አርአያነቷ ጥላጥሎበታል ይሄ ምርጫ የሚሉ አሉ። ማገገም የምትችልበትና ያንን ቦታዋን መመለስ የምትችልበት በዓለም አቀፍ ደረጃ እድል አላት። አሜሪካ ከዚህ በኋላ በጣም በደንብ በሚገባ በሚገባ ወደ ድሮ ቦታ እንደውም በጠነከረ ሁኔታ ትመለሳለች ነው የምለው። ይህን ስል እንደው ትንሽ ፍቃድህን ትልበልና አንድ ያነሳው ነጥብ ያልመለስኩት አለ ዘንግቼው፣ አሁን ትንሽ ስላለኝ እሱም ሰሜን ኢትዮጵያ ትግራይ ክልል የተፈጠረውን ሁኔታ በተመለከተ የሚለውን ነገር አሜሪካኖች የሚያዩት ትክክለኛ አቋም ነው፣ እኔ የምደግፈው ነው። ትግራይ ውስጥ የሆነ ሁኔታ ሀገር ውስጥ የሆነ ነው በአንድ ሀገር ውስጥ የተከሰተ ክስተት ነው እና ያ ማለት ይሄ ምን ማለት ነው? በዓለም አቀፍ ሕግም ሆነ በአሜሪካም ብሔራዊ ጥቅም ፖሊሲያቸው ውስጣዊ ውስጣዊ ጉዳይ ነው። የኢትዮጵያ ውስጣዊ ጉዳይ ነው እና እዛ ውስጥ እጃቸውን አያስገቡም። የማስገባትም ፍላጎትም እንትን ምን ሁኔታዎችም የላቸው። ይህን ማስመር እፈልግበታለሁ። እርግጥ አሁን እነሱ ሞር ማየት የሚፈልጉት በጣም በትግራይ ክልል ይሄ ለሰብአዊ እርዳታ የሚደረገው እህልና ድጋፍ እና ሕክምና መድኃኒቶች በሰፋ ሁኔታ ቶሎ ቶሎ እንዲገባ አንድ ሁለተኛ አንዳንድ ኦፍ ሊሚት ሲሆኑ ኤሪያዎች አሉ። አዎ እንግዲህ ግጭትና የመሳሰለው ነገር አልተቋጨበትም ይሆናል። ያው የሚያጎት ነው። እነሱ ግምቱ ግምታቸውም እንደዛ ነው። እዛ አካባቢ ቶሎ ቶሎ እየተጣራ የተጠራ እየተከፈተ የተከፈተ ትግራይ በሙሉ ቶታሊ መቶ መቶ ክፍት ሆነው እንደ ልብ ወልድ ፉድ ፕሮግራም ዩናይትድ ኔሽን ኦቻ፣ ዩኤንኤችሲያር የመሳሰሉት የዩናይትድ ኔሽን ስፔሻላይዝድ ኤጀንሲዎች በሙሉ ገብተው እንዲንቀሳቀሱ ፍላጎት አላቸው። አሜሪካ ይህን ማየት ይፈልጋሉ። ለዚህም ደግሞ ጥሩ ጥሩ ዜናዎች አሉ። ዛሬ ራሱ የወልድ ፉድ ፕሮግራም ቺፉ በጣም ከኢትዮጵያ መንግስት ጋር ዝርዝሩንም ገና ባላየውም ባይታይም እስከ ነገጠዋን ድረስ ሊወጣ ይችላል። በጣም ብሬክ ትሩ ነው ያሉት። እንዲሁ ማለት ሰባሪ ሆነ በቁ ሰባሪ ሆነ ግንኙነት ማን ነው ውሳኔ ኢትዮጵያ መንግስት ጋር ደርሰናል። እና ትክክል ትክክል የሚጠበቅ ነበር እና ይሄ ራሱ ቸርወሬ ነው። ዴቪድ ቢስሌ የዓለም የምግብ ፕሮግራም ዋና ዳይሬክተር ናቸው። ትክክል ነው። እሳቸው ብለዋል እና ኢትዮጵያ ውስጥ ከቀን ወደ ቀን እየተሻሻል ይሄዳል፣ ሰላምና ጸጥታ ይረጋጋል። ይሄ ምንም ምንም ጥርጥር የለውም እና ይህንን ቅድም ስላልነካሁት መጨመር ፈልጌ ነው። እና አሜሪካን በተመለከተ ወደ ድሮ ቦታዋ ትመለሳል፣ ጥርጥር የለውም። ምንድን ነው የአሜሪካ ተቋማት እንግዲህ ኢንስቲቱሽንስ እንግሊዝኛ ምንድን ነው ይሄ ሁለት መቶ አርባ ሁለት መቶ ሀምሳ አቅጣጫ እየሄዱ ነው በአለም ታሪክ፣ እርግጥ ትናንት ነው ግን ለዚች ሀገር ረዥም እድሜ ነው ለዚች አዲስ ሀገር አሜሪካ ለምንል ሀገር አሜሪካ፣ እና እነዚህ ተቋሞች የማይነቀነቁ ብትገፋቸው ማይነቀነቁ ናቸው። ችግር ሆኖ ያለፈው አራት አመት ያየ ነው። በቀኙ ንቅናቄ ብሶት ትከሻ ላይ ድጋፍ እንግዲህ በፖለቲካ እንግዲህ ፊቨር ትኩሳትና ማንቀጥቀጥም ይይዛል ያለ ነገር ነው። ኢኮኖሚው ዝቅ ሲል ሶሻል ፕሮብሌሞች ሲካረሩ ብዙ ጊዜ ህዝቦች ራሳቸውን እያደራጁ ወደ ፖለቲካ ድርጅቶች ውስጥ ይገባሉ። የቀኝ ቅናጌ የተጠናከረውም በዛ እንግዲህ ብሶት ላይ ተንተርሶ ነው። ለዛ ብሶት ምላሽ በተሰጠ ቁጥር ትኩሳቱ እየቀነሰ እየቀነሰ ወደ ኖርማል ሁኔታዎች መመለሳቸው ማይቀር ነው። አንድ ሁለተኛ ተቋማት ብትገፋቸውም ሼክ የሚያደርጉ አይደሉም፣ የሚፈርሱ አይደሉም። የአሜሪካ ተቋማት እንደ አፍሪካ ሀገራት፣ እንደ ኤዥያ ሀገራት አይደሉም። ምክንያቱም አንዱ አንዱን ቼክ እያደረገ አንዱ አንዱን ባላንስ እያደረገ ህገ መንግስቱ ሁልጊዜ አሁንም እንደ የተጨቃጨቁ ህገ መንግስቱ ነው የእነሱ ኮምፓስ። መሰረቱ እሱ ነው። ስልጣን የሚያከፋፍለው ምን የሚለው እሱ ነው የሚዳኛቸው። ያንን ነው የሚሰሩት እና ሚስተር ትራምፕ መምጣት ማለት ከላይ ከቁንጮው ፕሬዚደንሲውን ይዘው ያችን አራት አራት ዓመት ተርም ውሳኔዎች ላይ ተጽዕኖ ለማድረግ አድርገዋል። ብዙ ብዙ የተሳሳተ ውሳኔ ወስነዋል። እንግዲህ ይሄ ከፕሬዚደንት ፕሬዚደንት ይለያያል። ብዙ ጉድፈቶች ተደርገዋል። ቁስሎችም እና ፍትጊያም ነበሩ። አሁን ወደ ቁስሉን ቅርፊቱን ወደ ማንሳት እና ወደ ወደ ጤናማ ሬጅሜንቴሽን ወደ ጤናማ እንቅስቃሴ አሜሪካ የተመለሰች ነው። እንዲያውም ባይገርምህ ባይደንም ተናግረውታል ጥር ሀያ ስልጣን ሲረከቡ ከዛም በኋላ አደጋግመውም ተናግረዋል። ሁሉም በሙሉ የሚናገረው ይሄ ከቀኝ በኩል የመጣብንን ቻለንጅ ወይም ተግዳሮት ችግሩን አውቀናል። ወጣቱ ኮንፊውዝ የሆነ መጠቀሚያና መጠቀሚያ ሆኑ መሳሪያ ሆኗል። ያንን ለመከላከል በነፃ መወያየት ማፈን ሳይሆን በነፃ መወያየት ማምከን ሀሳባቸውን በሀሳብ ማምከን መሳሰለው ላይ መስራት አለብን በሚል ታጥቀው ተነስተዋል እና በአሜሪካ ታሪክ አቶ ሰለሞን በአስራ ዘጠኝ ሰላሳ ውስጥ በአስራ ስምንት ሰማንያ አስራ ስምንት ስልሳ ሰባ ውስጥ ብዙ ኢንስደንቶች አሉ። ወይ ቀኝ የሆነ ወይ ዘረኛ ሆነ ወይ ዘረኛም ሆነ ቀኝም ሆነ የተቀላቀለ ንቅናቄዎች ይታያሉ። ይመጡና አምስቱም ስምንትም ዓመት ብለው እንደገና ይወርዳሉ። እና የአሜሪካ ስርዓቱ በዚህ ጉንፋን ልበል በዚህ አራት ዓመት ሁኔታዎች የሚፈርስ አይመስለኝም። ጉዳት አለው የሚፈርስ አይመስለኝም። ከዛ ውጭ ግን ባይደንም ተናግረውታል ትልቅ ቻለንጅ አድርገው አሁን ከአንተ ጋር ምስማማው ምንድን ነው፣ ቻይናን በተመለከተ በደንብ ጽኑ አቋም አላቸው። እሳቸው እንኳን ሴናተር ሆነው ነው ይህን ሲያንጸባርቁ የኖሩት። እንደገናም ቫይስ ፕሬዚደንትም ሆነው ቻይናን በተመለከተ በተለይ አፍሪካ ላይ ያላት ፖሊሲ መገተር መገተርና ነቱራላይዝ ማድረግ አለብን በሚል ጽኑ አቋም አላቸው። ቻይና እንደ ግሎባል ሀያል ሀገር መምጣቷ እየፈጠጠ እያገጠጠ የመጣ ጉዳይ ነው። እሱን በምን መልክ እናምክ ነው የሚል ነው። የቻይና ሀይልና ጡንቻ ኢኮኖሚክ እድገት እና ሚሊተሪ እድገት እንጂ ፖለቲካዊ እድገት እንዳልሆነ ግልጽ ነው። ፖለቲካዊ እድገት ስል ነፃ ዲሞክራቲክ ሥርዓት ላይ የተመሰረተ አይደለም ሥርዓቱ ይህም ራሱ ቻይናን አደጋ ላይ የሚጥላት ነው። አንድ ቀን እንደ ቴናሜን ስኩዌር የመሳሰለ ሁኔታ ከህዝቡ ፕሬሽር ከታች ወደ ላይ ቢመጣ ይሄ ስርዓት እንግዲህ ያለው አማራጭ በጡጫ ወደ ታች ህዝቡን ማለት እንደሆነ፣ ይሄ ይሄ አሜሪካ አሜሪካኖቹ ትኩረት ሰጥተው የሚሰሩበት ነው። ቻይናን አንድ ውስጣዊ ችግራቸው ይጥላቸዋል። ሁለት አብጠው አብጠው እኛም ኮንፍረንት ያደርጋሉ? እኛም ለዛ ምላሽ መስጠት አለብን። እንዴት የሚለውን ነገር እያሰቡበት ነው። ባይደን የሚሉት ምንድን ነው ላቲን አሜሪካ ጋር ከወስተን ሄሚስፊር ጋር፣ ከእስያኖች ጋር፣ ከአፍሪካኖች ጋር ለዚህም ነው አፍሪካ ቅድም የተወያየ ነው። አፍሪካና አትኩረን ከሰራን አፍሪካ ውስጥም ቻይኖችን መከተን በኢኮኖሚም በፖለቲካውም መከተን መያዝ አለብን የሚል አቋም ነው ያላቸው። ራሻንም እንደምታውቀው በንክኪ ለፑቲን ተደዋውለዋል፣ ነግረዋቸዋል። ካሁን በኋላ አሜሪካ ምርጫ ውስጥ እጅን እንድታስገባ አንፈቅድም። የሰብአዊ መብትን ሁኔታ በተመለከተ እናወግዛለን። ከአንተ ጋር ራሻ የምታደርገውን የገፍትር ፖለቲካ ወይም እኔ ብቻ የሚል ፖለቲካ ቻለንጅ እንደምናደርግህ አሜሪካ እንደምታደርግ በግልጽ አስቀምጠዋል። ያን አድርገው፣ እንደገና በአንጻሩ ስታርት የሚባል የኒክሊየር አርማመንት አግሪመንት አለ። የኒውክሊያር ድምድም መግጫ ስታርት ማለት ስትራቴጂክ አርምስ ሪደክሽን ትሪቲ በሁለት ሺህ አስር ነው መጨረሻ የተፈረመው። አሁን ፌብሩዋሪ ስምንት መቼ ነው ነገ፣ ተነገወዲያ ይቃጠላል። እሱ እንዳይቃጠል ጆ ባይደን ከፑቲን ጋር በጎንም አውርተው ክፉንም አውርተው በጎንም አውርተው እሱ ላይ ተስማምተው ፑቲንም ያው የሰሉ የሰሉ ፖለቲከኛ ናቸው በጣም የራሻን ጥቅም ኮምፕሮማይዝ ያስደርጉ ሁለቱም ተስማምተው ለመፈራረም ያው እንግዲህ እዛ ደረጃ ደርሰዋል እና አሜሪካ ይሄ ሁሉ የራሻ ቻለንጅ የቻይና ቻለንጅ ውስጥም የተወሰነ ደረጃ አለመረጋጋት የቀኙን ንቅናቄ ኮንትሮል እስከተደረገ ድረስ ምንም የሚያሰጋቸው አይመስለኝም። እርግጥ ፔንፉል ይሆናል። ነገር ግን አሜሪካ ሁልጊዜ ያበቃላ ሲባል የምትነሳ ሀገር ናት። በአስራ ዘጠኝ አስራ ሰባት በአስራ ዘጠኝ ሰላሳ ዘጠኝ በአስራ ስምንት ስልሳ አምስት የሲቪል ወሩ በባርነት ጥያቄ የተነሳ መሳሰለው ብዙ ብዙ ጉዳይ ቬትናም አለም ራሱ ራሱን የቻለ ራስ መታት የነበረ ለእነሱ ራስ መታት የነበረው ከዛ ሁሉ ተዋግተው ተዋግተው ተዋግተው መጨረሻ ላይ የአሜሪካ አፕሮች ምንድን ነው ማይሆን ሲሆን ለቆ መውጣትና ሪያሊቲን መቀበል ሪያሊቲውን በግድ እውነታውን መቀበል የአሜሪካ ማካሄድ ነው። እውነታውን ደግሞ የተቀበለ አገር ሰላም ያገኛል እና በዛ መልክ እንደሚራምዱ ነው ሚስተር ጆ ባይደን የምጠብቀው ማለት እፈልጋለሁ። ሰለሞን። ፕሮፌሰር ብሩክ መቼም ብዙ የምናነሳቸው ነገሮች አሉ። አዲስ አስተዳደር ነው። አዲስ ፍልስፍና ነው። ብዙ ለውጦች ያሉ ካለፈው አስተዳደር ጋር የተለየ ነው። ከሌሎቹ የስልጣን ሽግግሮች በሌላ ጊዜ የልምድናት አሜሪካ ነች። ከዲሞክራት ወደ ሪፐብሊካን፣ ከሪፐብሊካን ወደ ዲሞክራት የተለመደ ነው። የአሁኑ ዘመን ግን የተለየ ሁኔታ ያየንበት አሜሪካ በእጅጉ ተከፋፍላ ያለችበት ሁኔታ ነው። በዓለም ፖለቲካ ላይም ያላት ቦታ ብዙ እያነጋገረ ያለበት ጊዜ ነው። እየተከታተልን እነዚህን ሁኔታዎች እንገመግማቸዋለን። ለሌሎችም ዲሞክራሲዎች ትምህርት ይሆናል እና እጅግ በጣም አረጌ ያመሰግናለሁ። እሺ፣ አንድ ነጥብ እንደው በአንድ ደቂቃ ውስጥ ጆ ባይደንን ለየት ያደረገው ባይገርምህ ካቢኔ አሰላለፉ አመራረጡ ራሱ አሜሪካ አሜሪካንን የሚሸት አሜሪካ አሜሪካንን መስታወት አድርግህ የሚያሳይ ነው። አሜሪካ ሜልቲንግ ፖትን የምትባሏን ጥቁሩን፣ ኔቲቭ ኢንዲያኑን ማለት ነባር ህንዶችን፣ ቻይኖችን፣ ኮሪያኖችን፣ ኩባ አሜሪካኖችን ኢቨን አንድ ኢትዮጵያ ወንድማችን አለ። ናሽናል ሴኩሪቲ ካውንስል ካቢኔ ደረጃ አይደለም ግን፣ ቺፍ ኦፍ ኤግዚኪቲቭ ዳይሬክተር እና ቺፍ ኦፍ ስታፍ ነው። በብሔራዊ ሴኩሪቲ ደህንነት ምክር ቤት ውስጥ ሁሉን የያዘ ነው። ለመጀመሪያ ጊዜ በአሜሪካ ታሪክ አገር ግዛት ሚኒስቴሩ የሆኑት ባይገርም የህንድ ትራይብ፣ የህንድ ሬድ ኢንዲያን የሚባሉት የኔቲቭ ሬድ ኢንዲያን ናቸው፣ ነባሮቹ ከኒው ሜክሲኮ። አዎ ይሄ ተደርጎ አይታወቅ በካቢኔ ደረጃ ማለት ነው። ሌላው ደግሞ ለመጀመሪያ ጊዜ በአሜሪካ ታሪክ ፔንታገንን የሚመሩት መከላከያ ሚኒስትሩ ጥቁር አሜሪካ ናቸው፣ ጀነራል ሎይድ ኦውስትን ናቸው። እንግዲህ የመጀመሪያው ጥቁር ያደርጋቸዋል። እንግዲህ ከኮሎምፓውል ጋር እንዳይምታታ፣ ኮሎምፓውል የውጭ ጉዳይ ሚኒስትር ናቸው፣ የመጀመሪያው። እኚህ ደግሞ በመከላከያ የመጀመሪያው ጥቁር አሜሪካዊ ናቸው። እና እያለ እያለ ይቀጥላል። እና ደስ ሌላ አይደለም፣ አንድ ጥቁር እዛ ላይ ስለወጣ የጥቁርና የዘር ጥያቄ መልስ አገኘ? አይደለም። ሁልጊዜ በፖለቲካ ሲምቦሊክ ሲግኒፊከንስ እንለን ትርጉም ይዞ እንዲመጣ ያስፈልጋል፣ ተቀባይነት እንዲኖረው አሜሪካ አሜሪካን የመሰለ ካቢኔ ነው። እንግዲህ መረሳት የለበት ምክትል ፕሬዚደንቷም ሁሌ ደጋግማቸው ሪፖርት ተደርጓል። እኔም ሁሌ የምለው ነው ስጠየቅ፣ ህንድና ጃማይካዊ ናቸው። በአሜሪካ ታሪክ የመጀመሪያ ታሪክ ነው። እንደገና ሴት መሆናቸው እንደው የምን ጆሮ አይስማ በሰጣን ይባላል እና ጆ ባይደን አንድ ነገር ቢሆኑ፣ አቶ ሰለሞን ጊታይ እንግዲህ የመጀመሪያ ጥቁር ሴት፣ አንድ ሴት፣ ሁለተኛ ጥቁር፣ ሶስተኛ ደግሞ የመጀመሪያ ጄኔሬሽን ማይግራንት ትውልድ ስልጣን ላይ ሲወጣ አሜሪካ ወድቃለች ለማለት ማን ነው? ተዳክማለች ማለት ማለት አያሳይም። እንደገና ሶስተኛ መዝጋት የምፈልገው ኤቭሪ ድምፅ እያንዳንዱ ድምፅ ዋጋ ያስከፍላል። አሜሪካ አሁን ዲሞክራቶቹ ተደራጅተው ስለወጡ ይኸው ላሸነፈው በቅተዋል። ኢትዮጵያኖች እኛ ወገኖቻችን እንኳን ሳይቀር ጆርጂያ፣ ሁለቱ ሴናቶሪያል ሲትስ ኢትዮጵያኖቹ ሁላችንም ተንቀሳቅሰናል ሄደን ተደጋበዝሙ ምትኖች አንዳንድ አስተዋጽኦ ካሉት ሲቪክ ድርጅቶች ጋር ሁላችንም እጅ ለእጅ አድርገና አድርገናል። ሁለቱንም የኢትዮጵያ ድምፅ የሚናቅ አይደለም። ወደ ሀያ ሺህ ገደማነን ግን በአስራ ሁለት ሺ ድምፅ ልዩነት ነው ሴናተሮቹ በተለይ አንደኛው ሴናተር ሪፐብሊካኑ ያሸነፈው። ስለዚህ የኢትዮጵያኖቹም የሁሉም ድምፅ የተካተተ ነው ለማለት ነው። እኛ ቁጥራችን ትንሽ ቢሆንም እዚህ ውቅያኖስ ሀገር ውስጥ ኪንግ ሜከር ይባላል። ስልጣን ላይ የሚቀመጠውንም ተደራጅተን አሁን በተለይ በጣም በሀገር ጉዳይና በአሜሪካ ፖለቲካ ጉዳይና በዲያስፖራ በሀገራችን ጉዳይ የተሰባሰበ ነው ሰው በሲቪክ ድርጅቶች ማንደርስበት uh, የለም ደስካይዝ ደልሚት አሁንም ጣሪያው ሰማይ ነው እንደሚባለው ለማለት እፈልጋለሁ። በተለይ በጆርጂያው ትንቅንቅ ውስጥ ኢትዮጵያውያን በጣም ብዙ ድርሻ ተጫውተዋል የሚባል ነገር ሰማለሁኝ በማደራጀትና በማነሳሳት በኩል በተለይ በተለይ ፕሬዚደንት ትራምፕ ከሕዳሴ ግድብ ጋር የተያያዘ ወገናዊ ነው የሚባል አቋም ጋር በተያያዘ ብዙ ኢትዮጵያውያን ይደግፏቸው የነበሩ ሁሉ ፊታቸውን ያዞሩበት እንደነበር አስታውሳለሁ። እንዳሉትም የመጀመሪያዋ ጥቁር እና ደግሞ ሴት ምክትል ፕሬዚደንት እዛ ቦታ ላይ መቀመጥ ራሳቸውን ባይደንንም የሚለያቸው እንደሆነ ራሳቸው ምክትል ፕሬዚደንቷ ተናግረው ነበረ። በድላቸው ማብሰሪያ ምሽት ምን አይነት ድፍረት ነው ያሳዩት? ባይደን ያን ጊዜ አንዲትን ጥቁር ሴት የምርጫ ተወዳዳሪ ትሆናለች። መሸነፉ እኮ ሁሉ ነበረ። ይሄ ትልቅ ኃላፊነት ወስደው ነው እኔን ይዘው የተወዳደሩት እኚ ሰው ብለው ተናግረው ነበር፣ ከመላ ሃሪስ እና እንዳሉትም። የሰይጣን ጆሮ ይስማው እንዳሉት አንድ ጋዜጠኛ አንድ ጊዜ ሲዘግብ ሀርት ቢዳወይ ብሎ ነበረ፣ ለፕሬዚደንሲው ማለት ነው፣ ለፕሬዚደንት ለመሆን አንዲት ልብ ትርታ ብቻ የቀራቸው ጥቁር ሴት እዛ ቢሮ ገብተዋል ብለው ነበረ እና ሙሉ ለውጥ እንዳለ የሚያሳይ ይመስላል በዩናይትድ ስቴትስ ፖለቲካ ውስጥ። እጅግ በጣም አድርጌ አመሰግናለሁኝ ፕሮፌሰር ብሩክ ኃይሉ እንደተለመደው ወደፊትም እየተመላለስን እንደዚሁ ብዙ ጉዳዮችን እያነሳን እንወያያለን በኢትዮጵያም በአሜሪካም ጉዳዮች ላይ በሌሎችም ዓለም አቀፍ ጉዳዮች ላይ ለዛሬ እግዜር ይስጥልኝ በአድማጮች ስም በጣም አመሰግናለሁ። ጤናና የክብረ ሰላምታ ለወገኖቻችን በእያሉበት ይድረስልኝ። ለሰጣችሁኝ እድል አመሰግናለሁ አቶ ሰለሞን።